የሰላም ስምምነቱ ከተፈረመም በኋላ የተኩስ አቁሙ እየተከበረ አይደለም ሲሉ የደቡብ ሱዳን ተቃዋሚ ቡድኖች መሪ ሪክ ማቻር ተናገሩ። ማቻር አዲስ አበባ ውስጥ ነው ከትላንት በስቲያ ይሁድ የሰጡትን ይህን መግለጫ እስክንድር ፍሬው የተከታተለው እነሆ። የደቡብ ሱዳን ተቃዋሚዎች መሪ ዶክተር ሪያክ ማቻርት በአዲስ አበባ መኖሪያ ቤታቸው የሰጡት መግለጫ በቅርቡ ከኒውዮርክና ዋሽንግተን ከተመለሱ በኋላ የመጀመሪያው ነው። በነሐሴ ወር የፈረምነው የሰላም ስምምነት ወደ ተግባር እየተቀየረ አይደለም፣ ችግር ገጥሞታል ብለዋል። ማቻር በዚሁ መግለጫ ይህንን በተመለከተ በኒውዮርክ በተካሄደውና በተባበሩት መንግሥታት ድርጅት ዋና ጸሐፊ ባን ኪሙን በተዘጋጀው ስብሰባ ላይ ገለጻ ማድረጋቸውንም ጠቅሰዋል። ዋናው ጉዳይ ደግሞ የተኩስ አቁም ስምምነቱ ሊተገበር አለመቻሉ መሆኑን አመልክተዋል። እርሳቸው እንደሚሉት በተለይ በኢኳቶሪያ ግዛት ለአንድም ቀን የተኩስ አቁም ኖሮ አያውቅም። የተኩስ አቁሙ ያልተከበረው የሰላም ስምምነቱ ከተፈረመበትና ቋሚ የተኩስ አቁም ይፋ ከተደረገበት ጊዜ ጀምሮ ነው። በናይል ላይ ያሉ የጦር ጀልባዎችን ጉዳይ ታስታውሳላችሁ። እነዚህ የጦር ጀልባዎች እንዲንቀሳቀሱ የተደረጉት ስምምነቱ በተፈረመበት ወቅት ነው። ሳልቫ ወደማይቆጣጠሯቸው ቦታ ተጨማሪ ጦር እንዳይልኩ አድርጓቸው ስንል ድምፃችንን ከፍ አድርገን አሰማን። ማንም አላዳመጠንም። ጦርነት ቀጠለ። ከዛ ጊዜ ጀምሮ ጦርነቱ በኢኳቶሪያ ቀጥሏል። በየቀኑ ወደ አካባቢው የሚመጡ የጦር ጀልባዎች በስድስት ጊዜ ምልልስ በምዕራብና ሰሜን ኢኳቶሪያ የሚገኘውን ጦራችንን ይደበድባሉ። የሰላም ስምምነቱ በተፈረመ በ45 ቀናት ውስጥ ደቡብ ሱዳንን ለቀው መውጣት የነበረባቸው የኡጋንዳ ወታደሮች አሁንም በዚያ ይገኛሉ። እናም ሪያክ ማቻር ይህ ሌላው የሰላም እንቅፋት መሆኑን ተናግረዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ በእንዲህ እንዳለ የደቡብ ሱዳን ሰራዊት መሪ ጀኔራል ጆንሰን ጁማ ለአሜሪካ ድምፅ ራዲዮ በሰጡት ቃለ ምልልስ በኢኳቶሪያ ግዛት ሰላማዊ ዜጎችን በመጥለፍ ተቃዋሚ ሸማቂዎችን ከሰዋል። ጀኔራሉ ጁባ ውስጥ በሰጡት መግለጫ በሪያቅ ማቻር የሚመራው የደቡብ ሱዳን ህዝብ ነፃ አውጪ ሰራዊት ኤስፒኤልኤም ከፍተኛ መኮንን ጄምስ ከቢላ ላለፉት ሁለት ወራት በኢኳቶሪያ ማሬዲ ቀበሌ ቁጥራቸው 50 የሚደርስ ዜጎችን አግተዋል እንዳገተና የመንግሥት ሰራዊት ግን እንዳስለቀቃቸው ገልጠዋል። ጀናል ጁማ የሪያክ ማቻርን ወገኖች እንደገና ጠብ በማጫር ከሰው፣ በመንግሥት በኩል ግን የለየለት ደም መፋሰስ እንዳይከሰት ወታደራዊ ጥንቃቄ እያደረግን ነው ብለዋል። የሰላም ስምምነቱ በተፈረመ በ አርባ አምስት ቀናት ውስጥ ደቡብ ሱዳንን ለቀው መውጣት የነበረባቸው የኡጋንዳ ወታደሮች አሁንም በዚያ ይገኛሉ። እናም ሪያክ ማቻር ይህ ሌላው የሰላም እንቅፋት መሆኑን ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።